መጽሐፈ ምሳሌ ምዕራፍ አራት እናንት ልጆች ያባትን ተግሣጽ ስሙ፣ ማስተዋልንም ታውቁ ዘንድ አድምጡ። መልካም ትምህርትን ሰጣችኋለሁና፣ ሕጌን አትተው። እኔም አባቴን የምሰማ ልጅ ነበርሁና፣ በእናቴም ዘንድ እወደድ ነበር። ያስተምረኝም ነበር፣ እንዲህም ይለኝ ነበር፤ ልብህ ቃሌን ይቀበል፣ ትእዛዜን ጠብቅ፣ በሕይወትም ትኖራለህ። ጥበብን አግኝ ማስተዋልን አግኝ፣ አትርሳም። ከአፌም ቃል ፈቅቅ አትበል። አትተዋት፣ ትደግፍህማለች፤ ውደዳት፣ ትጠብቅህማለች። ጥበብ አይነተኛ ነገር ናትና፣ ጥበብን አግኝ፤ ከሀብትህም ሁሉ ማስተዋልን አትርፍ። ከፍ ከፍ አድርጋት፣ እርሷም ከፍ ከፍ ታደርግሃለች፤ ብታቅፋትም ታከብርሃለች። ለራስህ የሞገስ አክሊልን ትሰጥሃለች፤ የተዋበ ዘውድንም ታበረክትሃለች። ልጄ ሆይ ስማ፣ ንግግሬንም ተቀበል፣ የሕይወትህም ዘመን ትበዛልሃለች። የጥበብን መንገድ አስተማርሁህ፣ በቀናች ጎዳና መራሁህ። በሄድህ ጊዜ እርምጃ አይጠብም፣ በሮጥህም ጊዜ አትሰናከልም። ተግሣጽን ያዝ፣ አትተውም፣ ጠብቀው፣ እርሱ ሕይወትህ ነውና። በኀጢአን መንገድ አትግባ፣ በክፉ ሰዎችም ጐዳና አትሂድ። ከእርስዋ ራቅ፣ አትሂድባትም፣ ፈቀቅ በል ተዋትም። ክፉ ካላደረጉ አይተኙምና፣ ካላሰናከሉም እንቅልፋቸው ይወገዳልና፣ የኀጢአትን እንጀራ ይበላሉና፣ የግፍንም ወይን ጠጅ ይጠጣሉና። የጻድቃን መንገድ ግን እንደ ንጋት ብርሃን ነው፣ ሙሉ ቀን እስኪሆንም ድረስ እየተጨመረ ይበራል። የኀጢአን መንገድ እንደ ጨለማ ነው፣ እንዴት እንደሚሰናከሉም አያውቁም። ልጄ ሆይ ንግግሬን አድምጥ፣ ወደ ቃሌም ጆሮህን አዘንብል። ከዓይንህ አታርቃት፣ በልብህም ውስጥ ጠብቃት። ለሚያገኟት ሕይወት ለሥጋቸውም ሁሉ ፈውስ ነውና፣ አጥብቀህ ልብህን ጠብቅ፣ የሕይወት መውጫ ከእርሱ ነውና። የአፍህን ጠማማነት ካንተ አውጣ፣ ሐሰተኞቹን ከንፈሮችም ካንተ አርቅ። ዐይኖችህ አቅንተው ይዩ ሽፋሽፍቶችህም በቀጥታ ይመልከቱ። የእግርህን መንገድ አቅና፣ አካሄድህም ሁሉ ይጽና። ወደ ቀኝም ወደ ግራም አትበል፣ እግርህንም ከክፉ መልስ።